ወደ ጋምቤላ ክልል አብቦ ወረዳ ሄደው የነበሩ ስምንት ጋዜጠኞች በመንግስት ባለስልጣናት ተደበደብን፣ ተዋከብን፣ ታገትን፣ ያለ አግባብ በቁጥጥር ስር ዋለን ሲሉ አቤቱታ አሰምተዋል። በሌላ በኩል ደግሞ በክልሉ ውስጥ ነዋይ እያፈሰስንና የልማት ስራ ላይ ተሰማርተን ሳለን ወከባ፣ ሙስናና እንግልት ይደርስብናል ሲሉ ቁጥራቸው በርከት ያለ ባለሀብቶች ቅሬታቸውን እየገለጹ ናቸው። በባለሀብቶቹ አቤቱታና በጋዜጠኞች ላይ የደረሰውን ወከባና ጥቃት አስመልክቶ የወረዳው አስተዳዳሪ ለቪኦኤ በሰጡት ምላሽ የጋዜጠኞቹን ክስ ሙሉ በሙሉ አስተባብለዋል። ከአንድ ባለሀብት ላይ ያለ አግባብ ተሰጥቶ ነበር ያሉትን የከሰል ምርት ፈቃድ ወረዳው ከማንሳቱ በስተቀር ለባህለ ሀብቶች ጥበቃ እንደሚደረግም ተናግረዋል። በሁለቱም ጉዳዮች ላይ አቤቱታ አቅራቢዎቹን የመንግስት ኃላፊዎችን፣ የአገር ውስጥና የውጭ የመብት ተሟጋቾችን፣ የጋዜጠኞች ደህንነት ተሟጋቹን ድርጅት፣ ጠቅላይ አቃቤ ህግንና የህዝብ ተወካዮች ምክር ቤትን እያነጋገረ ያለው ሰለሞን አባተ ለምሽቱ የዘገባውን የመጀመሪያ ክፍል ቀጥሎ ያቀርባል። ጥቅምት 23 ትናንት መሆኑ ነው። የተባበሩት መንግሥታት ድርጅት በዓለም አቀፍ ደረጃ አስቦት የዋለ ቀን ነው። በጋዜጠኞች ላይ የወንጀል አድራጎት ተፈጽሞ ያለመጠየቅ እንዲያበቃ ትግሉን የማስፋት ድምፅ የማሰሚያ ሙግቱን የማጠናከሪያና የመሰባሰቢያ ቀን። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዕለቱን አስመልክተው ባስተላለፉት መልእክት እንዲህ አሉ። ጥቅስ ማዋከብና ማስፈራራት እየደረሰባቸውም ቢሆን ሥራቸውን በየዕለቱ ለሚያከናውኑ ጋዜጠኞች ያለኝን አክብሮት በዚህች ቀን እገልጻለሁ። የእነርሱና የተሰዉ ባልደረቦቻቸው ሥራ እውነት ከቶ እንደማትሞት ያረጋግጥልናል። ለመሠረታዊው ሐሳብን በነጻነት የመግለጽ መብት መከበር ያለን ቁርጠኛነትም እንዲሁ ጸንቶ ሊኖር ይገባዋል። የጥቅስ መጨረሻ። በእርግጥ ይህ የአንቶኒዮ ጉቴረሽ መልእክትና የትናንትናውም ዕለት መሪ ሐሳብ ቀጥሎ ከሚቀርበው ዘገባ ጋር ለጊዜው ቀጥተኛ ግንኙነት ባይኖረውም ጉዳዩ በተለያዩ አካላት እየተመረመረ ነውና አነሰም በዛ ኢትዮጵያን በመሳሰሉ አገሮች ውስጥ ጋዜጠኞች ያሉባቸውን ሥጋቶች ለናሙና ያስታውሰናል። በጋምቤላ ክልል አቦቦ ወረዳ ውስጥ በግብርና ልማት ላይ የተሰማሩ ባለሀብቶች በአካባቢው ባለሥልጣናት ከአግባብ ውጪ የሆኑ አድራጎቶች ይፈጸሙብናል፣ የሙስና በደልና ሌሎችም ጥቃቶች ይደርሱብናል ሲሉ ለጋዜጠኞች ሮሯቸውን ያሰማሉ። ይህ ስሞታ የደረሳቸው ስምንት ጋዜጠኞች ባለፈው እሁድ ማስታወሻ፣ ብዕር፣ የመቅጃና የመቅረጫ መሣሪያዎቻቸውን ሸክፈው ጋምቤላ አውሮፕላን ጣቢያ ይደርሳሉ። ከስምንቱ ጋዜጠኞች መካከል ሦስቱን አነጋግሬ ያለሁ በአዲስ አድማስ ጋዜጣ ከፍተኛ ሪፖርተር ሆና ላለፉት ስምንት ዓመታት የሠራችው መታሰቢያ ካሳዬ፣ በንግድና መዋዕለ ንዋይ ጉዳዮች ላይ በሚያተኩረው ካፒታል የእንግሊዝኛ ጋዜጣ ላለፉት አምስት ዓመታት በከፍተኛ ሪፖርተርነት የሠራው ተስፋዬ ጌትነት እና የኤል ቲቪ የዜና ክፍል ከፍተኛ ሪፖርተር አሸናፊ እንዳለ ናቸው ያለፈ እሁድና የሰኞ የጋምቤላ ውሏቸውን ያጫወቱኝ። ወደ ጋምቤላ ያመራ ነው ጋምቤላ ክልል ውስጥ አበባው በሚባል ወረዳ ያሉ የኢንቨስትመንት ስራዎችን ለማየት ና በአካባቢ ያለውን የመልካም አስተዳደር ችግር እንድናይ ና ሚዛናዊ የሆነ ዘገባ እንድንሰራ በማሰብ ነው ወደ ቦታው የተጓዝ ነው ወደ ቦታው ለመጓዝ እንቻል ነው ስፍራው በተለያዩ የሰሊት የማሾ ና የቁጥ እርሻ ላይ የተሰማሩ ባለሀብቶች ና ችግር ደረሰብን ብለው ቤት ስራ ባቀረቡ ሰዎች አማካኝነት ነው። ኢንቨስተሮች ናቸው እነዚህ ሰዎች? አዎ ኢንቨስተሮች ናቸው። አገኛችኋቸው ሄዳችሁ? አዎ ሄደን አገኘናቸው። ከእነሱ ጋር እኛ ከአዲስ አበባ የተነሳነው እሑድ ዕለት ነው። ከእነሱ ጋር ተገናኝተን እሑድ ዕለት እዛው ማሳው የሚገኝበት ቦታ ላይ ችግር ተፈጥሯል የተባለበት ቦታ ላይ በመሄድ ቀረጻና ከነሱም ጋር ኢንተርቪው በእርሻ ስራው ላይ ከተሰማሩ ሰራተኞች ጋር እንደዚሁም በአካባቢው ካሉ ሰዎች ጋር ኢንተርቪው አድርገን ውድለት ተመልሰናል። ባለፈው ውድ ነው የሆነው። ተመሳሳይ ሁኔታ ነው ሁላችሁም ጋር ያለው። እስቲ ወደ አሸናፊ ደግሞ ልምጣ። አዎ ተመሳሳይ ነው። ቀደም ብላ እንግዲህ መቲም እንደጠቀሰችልን እነዚህን አጠቃላይ ስራዎች ለመስራት ነው የሄድነው እና እሑድ ጋምቤላ ኤርፖርት ከደረሰን በኋላ በቀጥታ ወደ ስራው ነው የሄድነው እና ብዙ ሰዎችም አሁን ጋር ከርድ ያወራናቸው ሰዎችም አሉ። በባገቡም ደግሞ ሀሳቦቻቸውን ለመጋራት የሞከርናቸው ሰዎች አሉ። በውድለት የነበረው ስራ እንግዲህ አጠቃላይ በሰላማዊ ነው ሰዎች ላይ ያለውን በዛ አካባቢ ላይ ያገኟቸውን ጥሩ ነገሮችና እንዲሁም ደግሞ ያላቸውን የመልካም አስተዳደር ችግሮች አብረን ሰምተን ነበረ። በሰላም ነበር ያለቀው። ይባ ተስፋዬ የምትጨምረው ነገር አለ? አዎ ኦንደግራውንድ አክቹዋሊ ከዚህ ፊልም ጋምቤላ ያው ኢትዮጵያ ከምትመካባቸው ኮሜርሻል ፋርሚንግ ኤሪያዎች አንዱ ነው፣ የንግድ እርሻ። አዎ እንደዛ ነው። እና ኤክስፖርትም አሁን ሀገሪቷም ኤክስፖርት አነሰን ኤክስፖርት ትንሽ ነው ብላ ታስረዳ። ኮሜርሻል ፋርሚንግ ኤሪያዎች ናቸው የኢትዮጵያ መከታና ና ተደጋጋሚ ቅሬታዎች ይመጣሉ። ያንን ቅሬታ በአካል ሄደን ያው ባለሀብቶቹ ናቸው የጋበዙ እንድናይ ያው በአካል ሄደን ለማረጋገጥ ነው ይሄድ ነው እሁድ ዕለት ነው የሄድነው እሁድ ዕለት በማሳ ላይ ያለውን ነገር አየን። የባለሀብቶቹን ቅሬታ አየን። ስለዚህ የመንግስት አካል ደግሞ የሰማነውን ቅሬታ የመንግስት አካል ምላሽ ማግኘት ስላለብን፣ አንድን የጋዜጠኛ እንትን ተግባር ያ ነው። ሚዛናዊ ዘገባ ለመስራት የግድታ የመንግስትን መልስ ማግኘት ስላለብን፣ አበቦ ወረዳ ከጋምቤላ አርባ ሁለት ኪሎ ሜትር ትርቃለች። እዛ ላይ ሄደን የወረዳ ሰዎች አግኝተን በሰላም ነው ያወራነው። ቃለ ምልልሱ በሰላም ነው። ከዛ በኋላ ነው ችግሩ የተፈጠረው። ከባለስልጣናቱ ጋር ነው በሰላም ያወራችሁት? አዎ፣ ከአበቦ ወረዳ ፍሬ አስኪያጅ አቶ እኩሪ ውመድ ጋር በሰላም አውርተናል። ያው መጀመሪያ ስንገባ ለምን መጣችሁ የሚል ሶስት ሰኖ ካም ነበረ፣ ግን አሳምነናቸው ጋዜጠኞች ነን፣ መብታችን ነው፣ ሀገራችን ላይ ያሉትን ቅሬታዎች ማስተናገድ መብታችን ነው። መታወቂያችንን አይታቸዋል። ትንሽ ተጨቃጨቁን። ከዛ በኋላ ቃለ ምልልሱ ተከናወነ። ካለቀ በኋላ ግን እዛው ጽህፈት ቤት ውስጥ ከአስር በላይ ፖሊሶች መጡ። አንድ ሁለት ልጆች በጥፊ ተመጡ። የያዝነውን መረጃ እንድናጠፋ ይበሳኔራል። በምስልም በድምፅም የያዝነውን መረጃ እንድናጠፋ ተደረገ። ለሁለት ሰዓት ያክል እንዳንመጣ አስደረገ። ከመካከላችንም አንድ ጋዜጠኛ ወደ ፖሊስ ጣቢያ ወሰደ። ብዙ ሰው ወጣቶች ይዛካ የወረዳው ሰራተኞች ብዙዎቻችን ሰደቡ። አንዳንዶቻችን ገፈታተሩን። ብቻ ደስ የማይል ነገር ነበር። ስንት ጋዜጠኞች ነበራችሁ? በአጠቃላይ ስምንት ነን። ስድስት ጋዜጠኞችና ሁለት ካሜራማኖች ነበር። ከተለያዩ መገናኛ ብዙሀን ነው የተሰበሰባችሁት? ከተለያየ ከተለያየ፣ ከሬዲዮም፣ ከጋዜጣም፣ ከቴሌቪዥን። እስኪ የጋዜጠኞቹ ጉዞ መነሻ ወደሆኑት ወደ ባለ ሀብቶችና አልሚዎቹ ደግሞ መለስ እንበል። ሰሊጥ ሱፍ ማሾ የሚባል የጥራጥሬ ዘርና ጥጥ እርሻና ምርት ላይ ተሰማርተው ላለፉት አራት ዓመታት እያለሙ ያሉት አቶ ጉአይ ሲሳይና አቶ መንግሥቱ በርሀ እንዲሁም የበርካታ ኢንቨስትመንት ይዞታዎች ሥራ አስኪያጅ አቶ ወልዱ መሰለ ስለ ሥራቸውና በአካባቢው ይፈጸማል ስለሚሉት ይናገራሉ። ከአቶ ጉአይ እንጀምር። አንድ ሺህ ሄክታር መሬት እንዲያለሙ ተፈቅዶላቸው አምስት መቶ ሄክታሩን በነሐሴ 2006 ዓ ም እንደተረከቡ ነግረውኛል። አቶ ጉዋይም ሆኑ ሌሎቹ ባለ ሀብቶች የያዟቸውን መሬቶች በ ሃምሳ ዓመት ሊዝ ነው ተፈራርመው ሥራ የጀመሩት። አቶ ጉዋይ በማሳቸው ላይ ላለፉት አራት ዓመታት በዓመት ሁለት ጊዜ ምርት እያነሱ ካፒታል ኢንቨስትመንታቸውንም በፈጣን ሁኔታ እያሳደጉ መምጣታቸውን አጫውተውኛል። ፈሊጥ ማቢያ ገርሰን እስከ ነሐሴ ያለው በዚያ ቀጥሎ ደግሞ ማሾ እንዘራለን፣ ፍጥም እንዘራለን፣ በጉንበት ላይ ማለት ነው። በአንድ ዘር ምን ያህል ኢንቨስት አርገዋል? እስካሁን እስካሁን ያው ሁለት መቶ አርባ ለሰብል የተሸፈነ አልምቻለሁ፣ ሁለት መቶ አርባ ሄክታር። እሺ፣ በገንዘብ ሲተመን አስራ አራት አስራ ስድስት ሚሊዮን ይሆናል። ለማልማት ያወጡት ማለት ነው? ይሄ ባለፉት አራት አመታት ውስጥ ኢንቨስት ያደረጉት ነው። ለውጭ ገበያ የምታቀርቡት ምርት አለ? አለ፣ ሰሊጥ፣ ማሾ ምናቀርበው እስካሁን ድረስ የላካችሁ ምርት አለ ወደ ውጪ? አዎ፣ ኢሴክስ ነው የምናስገባው። ኢሴክስ ምርት ገባ ማለት ነው። እሺ፣ እሺ። ምንድን ነው ከዚህ ክልሉ የሚጠቀመው ጋምቤላ፣ ምን ጥቅም ያገኛል? ምን ከእናንተ እዛ መኖር ከኢንቨስትመንታችሁ፣ ክልሉ እንደ ክልል ህዝቡ አካባቢው የሚጠቀሙት ነገር አለ። አዎ ስራ እኛ አሁን እኔ ማለት ነው ባጨዳ ሰዓት አራት መቶ እስከ አራት መቶ ሀምሳ ሰራተኛ እቀጥራለሁ። ክልሉ ደግሞ ግብር መሬታን የሚከፈል ኩንታሉ ደግሞ ተመርቶ ሲጫን ወደ አዲስ አበባ ወደ ምርት ይገባ ደግሞ በኩንታል ሰላሳ አርባ ብር የምንከፍለዋለ እነዚህ እነዚህ ነው የሚጠቀሙ ክልሉ ማለት ነው አካባቢው አንዱ ማህበረሰብ ደግሞ በስራ መጥቶ ይጠቀማል። ሌሎች ከመሰረተ ልማት ጋር የተያያዙ በእርግጥ ይሄ የመንግስት ኃላፊነት ቢሆንም ግን መንገድ፣ ውሃ፣ ትምህርት የመሳሰሉ ነገሮች ላይ አተኩራችሁ ታውቃላችሁ? አዎ እኔ አሁን ለቀበሌ ለትምህርት ቤት ለልጆች ደብተር ምናምን ገዛለሁ አንዳንድ ነገር ደግሞ ሎደር ምናምን የሆነ ነገር ተባበሩን ሲሉ ወረዳው እንተባብራለን። አሁን በዘንድሮ የነበረ የዓለም ቱሪዝም የዓለም አቀፍ ቱሪዝም ባህልና ቱሪዝም የነበረ እኔ ነው የጠረኩት። እንትኑ ትረግልን ብለው እኔ ነው የጠረኩላቸው። ለእነሱ ቤት ምናምን የሚሰራ ነበር እኔ ነው የጠረኩት ዘንድሮ። እና ያለው ነገር ለቀበሌም እርሻ እናፋለን። እንዴት ነው እድገቶ እስቲ እንገሩኝ፣ ከምን ተነስተው ምን ደረሱ? እኔ ስጀምረው ያው ወደ ሁለት ሚሊዮን አካባቢ አድርጌ ነው የጀመርኩት። በየዓመቱ ግን እየጨመርኩ እየጨመርኩ እየጨመርኩ ነው የሚሄደው። አሁን ሁለት መቶ ስልሳ ሄክታር ነው የቀረኝ። ያው ዘንድሮ እኔ ሁሉ በአጠቃላይ የሚጨርሰው ነው ሀሳቤ የነበረ ግን ሁኔታው ስለ ያልተመቸኝ አሁንም ሎደር እየመነጠረ ነበረ። አጋጣሚ ሁኔታው አልተመቸኝም። በቃ እንዴት አድርጌ ኢንቨስት ላድርግ ብዬ ከአሁን በፊት እዚያ ያፈሰስኩት ብሩን እንዴት አድርጌ እንደማወጣው ብዬ በቃ በጣም ስጋት ላይ ደርሼ ብዬ እንትን አልኩት ማለት ነው አቶ ጎአይ ሲሳይ ችግሬ የሚሉትንና ስጋታቸውን ወደ ስራቸው ለመመለስ እንዲያንገራግሩ ያደረጓቸውን ሰበቦች በስፋት አጫውተውኛል። ወደ እርሳቸው ዝርዝር ከመዝለቃችን በፊት ካነጋገርኳቸው ሌሎች ኢንቨስተሮች የአቶ መንግሥቱ ብርሃን ታሪክ ደግሞ ላካፍላችሁ። አቶ መንግሥቱ ስምንት መቶ ሄክታር መሬት ለማልማት ተዋውለው ነው አቦቦ በ2006 ዓ ም የገቡት እንደ ነገሩኝ። በአምስት መቶ ሄክታር ላይ ሥራ ለመጀመር ከባንክ ብድር ወሰዱና ቀድሞ በአካባቢው የማይታወቁ አዳዲስ ሰብሎችና የወጪ ንግድ እህሎችን ለሙከራ መዝራት ይጀምራሉ። ማሽላ ከዚህ ጋምቤላ አዲስ ሙከራ ነው። ማስ ላይ አይታወቅም። በቆሎ ምናምን ነው የሚታወቅ። እሺ የሆማራ ዘር ያስመጣነ ሰሊጥ ምናምን የሞከርነው ነው ያለን። እስካሁን በጣም ጥሩ ለውጥ ነው ያለው፣ ግን በስደተኛ በኩል በጣም ተሳቃይተን ነው ያለን። ስደተኛ ከዛ ስረው አንድ ኪሎ ሜትር አንድ ሜትር ነው የምትሆን ከእርሻኪና ወደ ስደተኛ ያለበት ሰሚ አለም። የስደተኛ አይደግፈንም ልማት ባንክ የምንፈልገው የሚሰማን የለም የስደተኞች መጠለያ ነው ያለው እዛ ነው ያለው በቃ ሀዛር ሻኪ የጣሉት በዛ እና እኛ ጮኸን የምናሰማው የለንም አጣን ወደ ችግሮቻችሁ እመጣለሁ አሁን መጀመሪያ ስለ ልማቶ እንነጋገር እና ምን ያህሉን አልምተዋል እርስዎ ከዚህ ከአምስት መቶ ሄክታሩ ማሾ ማሽላ በቆሎ እና ለማለን በፈተና ላይ ነው የፈልጊታ እንጂ በተዘራበት አይሆንም እንጂ በተነጣጣኝ ይሆናል። ለተወሰነ ስንት ሄክታር አልምተዋል እስካሁን ድረስ አቶ መንግስቱ? አምስት መቶ ሄክታር አምስት መቶ ሙሉ በሙሉ ሁሉንም አልምተው ሁሉንም አርሰውታል፣ ዘርተውበታል፣ ያመርታሉ። ከአምስት መቶ አሁን መሬቱ አጠቃላይ ስምንት መቶ ሄክታር ነው። እሺ የተፈቀደልዎት አዎ። እሺ። አሁን አምስት መቶ ከልማት ነው የሚገኘው። ማሾ ወደ አንድ ሺ አምስት መቶ ነክ አድርገናል። ወደ ውጪ ወደ ምርት ገባ ማለት ነው። አንድ ሺ አምስት መቶ ኩንታል ልካችኋል? አዎ። በአንድ ጊዜ ነው ማለት ነው? አሁን ማሾ፣ በአንድ ጊዜ ነው አሁን። በዚህ አመት ነው የላካችሁት? አንድ ሺ አምስት መቶ ኩንታል በአምና ነው የተላከ። ይሄ የአሁኑ ገና ነው፣ ገና ተርሶ ነው ያለ። በቆሎም እነት መንዳን አረግነውም ወደ ውጪ። ከጋምቤላ ነው ተጠቃሚ የምናደረገው፣ ለዛ ነው ገቢ የምናደረገው። የዞርነ በትራክተር ተፈላጊም እንሸጣለን ማለት ነው። ሰሊጥ ሁለት መቶ ሀምሳ አቀርበናል አምና ማለት ነው። እሺ ያው በሙከራ የተመረተ ማለት ነው። ያው አሁንም ተመሳሳይ ይኖረናል። ገና እያጨነ ነው ያለ ነው። ልክ እንደ ሁማራ ነው የዘራ ነው። ለመሆኑ በገንዘብ ሲተመን ስንት ይሆናል? በአጠቃላይ እርሶ ያፈሰሱት ገንዘብ እዚህ ልማት ላይ ከዛ ከአምስት መቶ ሄክታር አሁን ወደ አስራ ስምንት ሚሊዮን ይሆናል በአጠቃላይ ሳስበው ማለት ነው። አስራ ስምንት ሚሊዮን ግንባታው ምናምኑ ሲል ከግንባታ ውጪ ነው ወይስ ከእሱ ጋር? ከግንባታ ውጭ በእርግጥ የእርሶ ስራ ንግድ ነው፣ ማልማት እና ለገበያ ማቅረብ ነው ምርቱን። ነገር ግን በተጓዳኝ እንደው ህዝቡ ይጠቀማል፣ የአካባቢው ሰው ይጠቀማል፣ የክልሉ መንግስት ይጠቀማል የሚሏቸው አሉ። እርሶ እዛ በመኖሮ የሚያገኙት ትሩፋት እነሱ መጀመሪያ የሚጀምር ሰራተኛ ማገኝም ነበር ነው? ከክልሉ አንድ ሰው አልነበረም የሚባል ሀገር ሄደና መጣ ነበር ነው? ሰራተኛ በሁለት ሽግት ማለት ነው። አሁን ግን በጣም ጥሩ ለውጥ ነው ያለ የሰራተኛ ጉዳይ፣ እዛው የአካባቢው ሰው ይሰራል እዛ አካባቢ በጣም በራሱ መጥቶ ይገባል። እኛም ከተማ ሄደን ደግሞ በመኪና እንጠልባለን። አሁን በጣም ጥሩ ነው። አቶ መንግስቱ ችግሮቼ ወደሚሏቸው ጉዳዮችና ወደ መፍትሄ ጥረቶቻቸው እመልሳችኋለሁ። አሁን ደግሞ አቶ ወልዱ መሰለን ላስተዋውቃችሁ። እኔ እንግዲህ በተለያዩ አካባቢዎች ያው ጋምቤላ ክልል ላይ ያለውን እርሻ ልማቶችን በደንብ አድርጌ አውቃለሁ። በስራም በጓደኝነትም በምንም በምንም ሲባል በደንብን አውቃለሁ። በፊት መጀመሪያ በሁለት ሺ ስድስት በሁለት ሺ አምስት ዓመተ ምህረት ሲጀመር ይህን ክልል በመሰረተ ልማትም ብዙ አልነበረም። ምድረ በዳ ነው የነበረ መጀመሪያ ማለት ነው። እኛ ስንመጣ ሁለት ሺ ስድስት ሶስት አራት እርሻ ልማቶች አልነበረም። እነ ሳውዲስታር ምናምን ምናምን ነበረ የተወሰነ የመንግስት የምናምን እርሻ ልማት ማለት ነው። ከዛ ሲቀጥል እንደዚህ ተደራጅቶ በሁለት ሺ አምስት መጥቶ መሬት ተቀብሎ ሁለት ሺ ስድስት ሁለት ሺ ሰባት ላይ ወደ ምርት ገብቷል። በአጠቃላይ በሀገሪቱ ወደ አስራ አምስት ፐርሰንት ወደ ልማት ተገብቷል። አሁን ያለውን ሂደት ሲታይ እንደ ሌሎች ክልሎች ልማት ላይ ነው ያለ፣ በጣም ደምቷል ማለት ትችላለ። ግን ይህን ክልል እንደዛ ብለን በልማት አሪፍ መሬቱም ቆንጆ ነው ለልማት የሚሆን ነው። ኢትዮጵያ ውስጥ አንድ ጊዜ ነው ምርት የሚታወቀው። ለምሳሌ በማንኛውም ቦታ በሰሊፍ ከዘራ ሰሊጥ ነው የምታፈራ፣ በአንድ አመት ጠብቀህ ነው እንትና የምታረግ። ከዛ ሲቀጥል ቀጣይ አመትን ነው ጠብቀህ ማሽላም ይሁን ሰሊጥም ይሁን የምትዘራው። እዚህ ክልል ላይ ግን እንዳየሁት ማንም ሰው እንደሚያውቀው ማለት ነው በኢትዮጵያ ውስጥም መጀመሪያ ሚያዝያ አካባቢ ትዘራለህ ሰሊጥ፣ ወደ ነሐሴ ከውነ ማሾን ትዘራለህ። ማሾን ትዘርተህ ደግሞ አሁን ላይ ሁለተኛ ዘር በአንድ አመት ሁለተኛ ዘር ያው እየተዳረሰ ነው ማለት ይቻላል። ከሁለት ሳምንት ከሶስት ሳምንት በኋላ ምርት ሆኖ እንደገና ወደ መሸጥ የሚደረስበት ነው። አንድ ወር ተኩል ከሁለት ወር በፊት የነበረውን ሰሊጡን ተሽቆ እንደገና ያንን ሰሊጥ የነበረውን መሬት ማሾ ተዘርቶ ማሾ ደግሞ ያው በአንድ አመት ሁለት ምርት ነው የሚሰጥ አገሩን ማለት ነው። እና በአስተዳደር ዙሪያ ስናየው ያው በአስተዳደር ዜሮ ነው ማለት እንችላለን። ምንም አስተዳደራዊ ስራ የለም። ጠይቃ አሁን በስነ ስርአት ራሱ ያናገረን የለም። ቢሮውን በስነ ስርአት የምታገኘው ሰውም የለም። የራሳቸው ዝም ብሎ እንደ ሀብት ንብረት ነው የሚመስላቸው። አሁን ለምሳሌ እኔ ሰሊጥ ዘርቼ ከርሜ ሰሊጡን ስጭን ለምሳሌ ወደ ሌላ ሀገር ሲጫን ማለት ነው። ድጋፍ በሚጽፉበት ግብር ትከፍላለ፣ ቀረጥ ምናምን አለ የሚከፈል የግብርና ያንን ስታሰራ እነሱ ልክ ከኪሳቸው እንደምታወጣው ብሩ የራሳቸው እንደነበረ አድርገው ነው የሚያዩ። በአስተዳደር በጣም የወረደ ነው። ምንም አስተዳደር አለ ለማለት ራሱ በጣም ይከብዳል። አሁን እኔ በዚህ ሳምንት ወደ አቡቦ አካባቢ አቡቦ ወረዳ የሚባላለ የሆኑ ጋዜጠኞች ከአዲስ አበባ መጥተው ልትተባበረን ትችላለ ምናምን አሉ። እኔ ኬሚካል ትኛ ወደ በረሀዬ ሄድኩ የነበረ ማለት ነው በምን እንዲተባበሩ ነው የጠየቁት? እስከ አቦቦ መኪና እንዳደርሳቸው ተባብሬያቸው እንዲሄዱ አብረውኝ ማለት ነው ጋዜጠኞቹን። እሺ፣ ላይ ቆይተው እንደዚህ። ጋዜጠኞቹ ናቸው ትብብር የጠየቁት ወይስ ሌላ ሰው ነው? አዎ አዎ አዎ ራሳቸው ጋዜጠኞቹ ጋዜጠኞቹ እንደዚህ እንደዚህ አስበን ነበረ በዚህ ነው መስመሩ አበቦ የሄድክ ከሆነ እንድትተባበረን ብለው ሲጠይቁኝ እንዴት ምናምን ስላቸው እንደዚህ ጋዜጠኞች ከዚህ ከዚህ የመጣነን ምናምን መታየቅ አሳይም ችግር የለውም፣ የተባበራቸዋለሁ። አደለም እና ስራ ላለኝ ለርጭት፣ ለኬሚካል ርጭት ኬሚካል ይዤ ይሄድኩ የነበረ ማለት ነው። ከላይ ከክፍቱ ጭኜ ባዶ ነው፣ ጋቢናው ባዶ ነው። እና እንድትተባበረን ምናምን ሲሉ እሺ ፈቃደኛውኜ ያው እኔ አድርሰን ብትሉኝም አደርሳችኋለሁ ችግር የለውም ብዬ እንደ ዜጋ ለትብብር ብዬ ጭኛቸው ሄድኩ ማለት ነው። እና ሂደን አበቦ ወረዳ ላይ ደርሰን፣ እዛ አውርጃቸው በረሀ ከእርሻ ቦታውን ደርሼ ኬሚካሉን አውርጄ ስመለስ፣ ያው በፖሊስ ይዘውኝ ታስሬ ሰምቼ አሁን በስንት መከራ ዛሬ ጠዋት ነው የወጣው። ናውም እኔ ምን ማለት ነው? ለምን ብለው ነው ያሰሩት? ለምን ጋዜጠኛ ለምን ታመጣለህ? ጋዜጠኛ ወደዚህ ያመጣኸው ለምንድን ነው? በሚል ማለት ነው። ጋዜጠኛ መምጣት ማለት ደግሞ እኔ እንደ ማንም ጋዜጠኛ መምጣት ያው እኔ ላደርስም እችላለሁ አይደለም። እኔ ለእግረ መንገዴ ነው የመጣው፣ ግን አድርሰን ቢሉኝም ላደርሳቸው ነበረ። ጋዜጠኛ ማለት ያው ምንም እንደ ወንጀለኛ ወይ እንደ ሌላ ነገርም አይደለም እኔ የማምንበት ማለት ነው። እና እነሱ በቃ የራሳቸው እንትን አለ የለ ለእኛ ሊጠይቁን ነው ስለ አስተዳደር ሁኔታ ሊጠይቁን ለምን ለአንዳንድ ነገር ስለ የሆነ የጠየቋቸው ይኖራል ይመስለኛል። በአንዳንድ ነገሮችም የተያያዘ ጥያቄ የተያዘባቸው ያው ተልእኮ እንዳለው ምናምን ምናምን እነሱ ያው በሕገ መንግስት ስለማይገዙ እዚህ ይህ እንደ ጋዜጠኛ ኔ የማቀ ጋዜጠኛ ለማንም ባለስልጣን ማናገር ይችላል። ያው በነፃነት ሀሳብ መግለጽ ይችላል። ስለዚህ ለዚህ ለዚህ ስለሆነ እኔ ደግሞ ልተባበራቸው የቻሉት እግረ መንገዴ ነው አንዱ። ሁለተኛ ደግሞ ህጋዊ ናቸው መታየቅ አሳይተውኛል። እስካሁንም ህጋዊ እንደሆኑ ነው ንላቸው። ምክንያቱም መታየቃቸውን ሳየው የተለያየ ድርጅት ላይ ጋዜጠኞች እንደሆኑ ነው ያየው ማለት ነው። የተወሰኑ የአራት ምናምን ያየው አይቻለሁ፣ የሶስት ነው ምናምን ጋዜጠኞች ማለት ነው መታየቃቸውን አይቼ ነው የቻንኳስ ምክንያቱ ያው እኔ የልማትን ቢሆን ለእግረ መንገድ እንደዚህ ያለ መሰረተ ልማት በሚያሳጥን ምናምን ሰው ያው ለእግረ መንገድ ትሰባበራል አይደለም። እናንደዛ በግዳጅም ዚያድርስ ተብለንም አድርሰ እናውቃለን። በመንግስት ማለት ነው ለመሆኑ አቶ ወልዱ ስንት ቀን ታሰሩ አራት ቀን የት ታሰሩ እዛ አበቦ ወረዳ ላይ ዞንም አለው አኝዋ ዞን የሚባል እዛ ነው የታሰርኩ እና መጨረሻው ላይ ያው የተሻለ ነው ይሄ ዞኑ የአኝዋ ዞን ጸጥታ አስተዳደር አቶ ሞድ ይባላል። ያው የተሻለ ግንዛቤ ስላለው እኮ ጋዜጠኛ መጫን ማለት እኮ ወንጀል አይደለም። እናንተ ወንጀል ሰርታችሁ እንኳን ቢጠይቁ ጋዜጠኞች እነሱ ወንጀለኛ አይደሉም። እሱ የሚያውቀው ነገር የለም ጠየቁ አልጠየቁ። እሱ የሚያውቅ ያው ህጋዊ እንደሆኑ ነው የሚያውቅ እነሱ ጥፋት ከሰሩ ደግሞ እነሱ ነው የሚጠየቁ እንጂ እሱ መጠየቅ የለበትም። እነሱም ተለቀዋል። ታስረው ነበረ ኤንወይ ታስረው ነው የተፈቱ እነሱ ማለት ነው። እሱ ወከባ ምናምን ደርሰባቸው ነው የተፈቱ እና እነሱ ተፈተው ይሄ የሚታሰርበት ምን ስላረገ በሚል በሰ ኃይል ነው የወጣው። የወረዳ አስተዳደሩም ያው የተሻለ ነው፣ ግን ምክትሏ በጣም አስቸጋሪ ሰው ናት። የሆነ ነገር ይዘክ ሄድክ የሆነ ከክልል አሁን የሆነ ትዕዛዝ ይዘክ ሄድክ ለምን እኛ አናስተዳድርም ወይ? እኛ ንቀህ ወደ ክልል የሄድክ ወደ ዞን የሄድክ የሚሉት ነገር አላቸውላ። መሬቱ የእኛ ስለሆነ እኛን እንደፈለገ ናዝዘው። ስለ መሬት ጉዳይ ስታነሳ በቃ እነሱ ከወረዳ ተወስኖ ፌዴራልም አያቁም፣ ክልልም ዞንም አያቁም፣ በእነሱ ሀሳብ ማለት ነው። እና ይሄን ስታረግ ወደ ህግ በሄድክበት ቁጥር እነሱ ያው እንደ ንቀት ነው የሚፈስሉ በምን ይሁን እኔ ሊገባኝም አልቻለም። ብዙ ጊዜ ነው እዚህ ላይ በተለይ በተለይ እንደ አበቦ ወረዳ ያለ እኔ አይቻላቅም ሳሁን ጋምቤላ ቆይቻለሁ። በብዛት እንደዚህ አይነት ህገ መንግስታዊ የሚሰሩትን ስራ በጣም ገርሞኛል። እኔማ ራሱ ማለት ነው። አቶ ወልዱ በአካባቢው ላሉ የእርሻ ልማት ኢንቨስትመንቶች በስራ አስኪያጅነትም የሚሰሩ ባለሙያ ናቸው። ባለሀብቶቹ ይደርሱብናል የሚሏቸውን ብሶቶች ገና አልሰማችሁም። የአዲስ አበባዎቹ ጋዜጠኞች ግን ተነግሯቸዋል። ቦታውም ድረስ ሄደው ተመልክተዋል። ኢንቨስተሮቹን አነጋግረዋል። በዚህ ዘገባ ተከታይ ክፍሎች እናንተም ከአንደበታቸው ሮሮዎቻቸውን ትሰማላችሁ። ለማንኛውም ጋዜጠኞቹ የተመለከቱትንና የሰሙትንም ይዘው ወደ ወረዳው ባለሥልጣናት ሄዱ። አስተዳዳሪውን አቶ ኡክሪ ኡመድን አገኟቸው። የባለሀብቶቹ ቅሬታ አንደኛ ከፍተኛ የሙስናና የብልሹ አሰራር አካሄዶች አሉ የሚል ነው። ያንንም አንስተን ነበረ። ባለስልጣኖቹም ይሄ ጥያቄ ሲነሳ ደስተኞች አይደሉም። በቃለ ምንልስ ላይም ይሄ እንደዚህ አይነት ሀሳቦችን ስናነሳ ከወረዳው አስተዳዳሪ የፊት ያገላለጽም የቋንቋ ማጠቃቀም ጥሩ አልነበረም። እስቲ ሌሎቻችሁ የምትጨምሩት ነገር ካለ መታሰቢያ። መጀመሪያውኑ ቃለ ምልልሱን ለማድረግ እዛው አበበ ወረዳ እንደደረስን የጠበቀን አቀባበል ቀና አልነበረም። የወረዳው የጸጥታ ኃላፊ የሚል አንድ ሰውና ሌሎች ሰዎች ወደ ውስጥ ልናንገባ አዘውን እዛ ቦታ ላይ ቁጭ ብላችሁ ጠብቆ ተብለን ውጭ የተቀምጠን በኋላ ነው ከወረዳው አስተዳዳሪ ጋር ተነጋግረው ውስጥ ልንገባ የተፈቀደለን። ከገባን በኋላም የወረዳው አስተዳዳሪ ሆኑ ሌሎች አንድ ወጣቶች ተወካይ ነው የምንል ሰው ምንም አይነት ከኢንቨስትመንት ጋር የተያያዙ ጥያቄዎችን ማንሳት እንደማንችል አስጠንቅቀውን ነበረ። እኛም እንግዲህ ሁኔታው ትንሽ የተካረረ መሆኑን ስናይ ምናልባት መነሳነት እንዲፈጠር በማለት ሌሎች የልማት ስራዎች ላይ እናውራሽ ለመንገድ ስለ ጤናና አንዳንድ የልማት ስራዎች ላይ እንድታወሩን እንፈልጋለን ብለን ያው ጥያቄያችንን በየመሀሉ ለማንሳት ተነጋግረን ማለት ነው። በሱ ነው ፈቃደኝነታቸውን ያገኘነው። እንጃ የኢንቨስተርን ጥያቄ የምታነሱ ከሆነ መጀመሪያውኑ ፍጹም በዚህ ጉዳይ ላይ መነጋገር አንፈልግም፣ ምላሽም አንፈቃችሁም ነበር ያሉን። በኋላ ያው በማግባባት ጥያቄያችንን ጀመርን። ስለሌሎች ነገሮች ብዙ ካወራን በኋላ በየመሀሉ ዋና ዋና እነዚህ የመልከ ማስተዳደር ችግሮች ተብሎ የቀረቡ ቅሬታዎችን እያነሳን መጠየቅ ጀመርን። ብዙ ፍቃደኛ አልነበሩም። ብዙ ችግሮች ነበሩ። በኋላ እንደምንም ቃለ ምንነሳችንን ጨርሰን ልንወጣ ዕቃችንን እያዘጋጀን በነበርንበት ምገት ሰዓት ነው እንግዲህ ሁኔታው የተከፈተ የጸጥታ ክፍል ኃላፊ ነኝ ያለው ሰውዬ እና ሌላ የጋአቤን ጽሕፈት ቤት ኃላፊ ነኝ ያለ ሌላ ሰው እንዲሁም የወቃቶች ተወካይ ነኝ ያለ ሰው ነግሬያችሁ ነበር፣ ችግር እንደሚፈጠርባችሁ እያለ ወደ ውስጥ ገቡ። ከዛ በሩ እንዲዘጋ ተደረገ። የነበርንበት የወረዳ አስተዳዳሪ ጽሕፈት ቤት በር ማለት ነው። እዛ በር ውስጥ ነው እንግዲህ እዛ ቤት ውስጥ ነው እያንዳንዳችሁ የያዛችሁትን መረጃ በሙሉ አጥፉ የሚል ነገር የመጣው። ከዛም የወረዳ አስተዳዳሪ ወደ ውጭ ወጥተው የልዩ ኃይል ዩኒፎርም የለበሱ የጸጥታ ኃይሎችን ይዘው መጥተው ውሰዱልኝ፣ ወደ ፖሊስ ጣቢያ የሚል ነገር ነው የተናገሩ። እንግዲህ ከዛ በኋላ ያለው ምናልባት ጓደኞች የሚጨምሩት ነገር ካለ ስ н и <Okay. S 2>、yes, አሸናፊ ምናልባት ወደዚህ ጋር መጅግ ለመጨመር መጀመሪያ ላይ ያለው በተለይ ከገባን በኋላ መጀመሪያም ላይ ገላ ስንገባ በሩ አካባቢ ላይ ትንሽ ግርግር ፈጥረውብን ነበር። ሰዎቹ እንዳንገባ ማለት ነው። ደብዳቤዎችን አምጡ፣ ሚመራችሁ ሊኖር ይገባል፣ ጠቅላይ ሚኒስትሩ እንኳን ቢመጡ እንደዚህ ዝም ብሎ አይመጡም የሚሉ ነገሮችን ሲናገሩ ነበር ና ውስጥ ከገባን በኋላ ያው በአጠቃላይ ያደረጉት ነገር ሳንሱር ነው ማለት ይቻላል። መጀመሪያ ላይ ሳንሱር ነው ያደረጉት። እንደው ብንፈጥድላቸው ና እሺ ብንላቸው ጥያቄዎቹን እንኳን ቀድሞ ቢሰሟቸው ደስ የሚላቸው ሁኔታ ነበር። አወራራቸው ና በተለይ የወጣቶች ተወካይ ተብሎ የመጣው ሰው አስተዳዳሪ የሚመስለው እሱ ነበር። ምክንያቱም አስተዳዳሪው ከኛ ጋር መግባባቶችን ፈጥሮ ነገር ግን የወጣት ተወካዩ ስላልገባው ብቻ ወይም ደግሞ ስላልተቀበለው ብቻ አስተዳዳሪው ብዙ ደቂቃዎችን እሱን በማስረዳት ሲያጠቁ ነበር እና በጣም የሚገርም ነበር። በተለይ አስተዳዳሪው ከገባው እኛ የፈለግነው አስተዳዳሪውን ለማናገር ነበረ። ምናልባት አስተዳዳሪው በሚያስነሱ ነገሮች ከሆኑ ከወጣቶች ጋር መንገድ እንዳለበት አምናለሁ። ነገር ግን በተለይ ወጣቱ የሚናገርበት መንገድ ትንሽ ደስ የሚል አልነበረ። ምክንያቱም ስለዚህ ጉዳይ ማንሳት ለሕይወታችሁ አስጊ ነው ነው የሚሆነው። በዚህ ጉዳይ ላይ ምንም አይነት ነገር አናወራም የሚሉ ማሰራሪያዎች። እንደውም አንዱ ባልደረባችን ለምንድነ የምታስፈራራል? እኛ ልንጠይቅን የመጣ ነው፣ ስራችንም መጠየቅ ነው። ስለዚህ መልስ ልንይዝ ነው እንጂ የመጣ ነው፣ መልስ ልንወስድ ነው እንጂ የመጣ ነው። ምን ስላደረግን ነው እንደዚህ አይነት ማሰራሪያ የሚደርስብን ለወታችን አደጋ የሚሆነው? ግን ያንን ምላሽ ለማወቅ ነው የመጣ ነው፣ ደግሞ ተገቢ ቦታ ላይ ነው የመጣ ነው፣ ምላሻቸውን ሳንወስድ ንወስድ ብንሄድ ነበር ምናልባት እነሱን እናስቀይማቸዋለን የሚባለው ና በቃ እቺ ነገር እንድትነሳ በጣም አልፈለጉም ነበረ። መሰረሻ ላይ ያለን አማራጭ በመሰረቱ አማራጭ ስለነበረን ብቻ ሳይሆን እዛ አካባቢ ድረስ አርባ ሁለት ኪሎ ሜትር ከዛ አቋርጠን ሄደን ከጋምቤላ ከአየር መንገድ ማረፊያው ማለት ነው ከአየር ማረፊያው ወደዛ አርባ ሁለት ኪሎ ሜትር አቋርጠን ሄደን ያንን ጉዳይ ብቻ አንስተን አናወራም ነበር። ብዙ በተለይ ከአስተዳዳሪው ጋር በምናወራበት ሰዓት ላይ ስለ ወረዳዋ የነገሩን ወረዳዋ ሊታወቅላት የሚገቡ ብዙ ነገሮች ነበሩ። እነዛን ነገሮች እናስተዋውቅላቸው ነበር። እና እኛ ምን ለማንሳት ሞክረን ነበር? ጥሩ ጥሩ ነገሮች ካሉ እነዛን ጥሩ ጥሩ ነገሮች እናስተዋውቅላችኋለን ለህዝብ ደግሞ። መልካም አስተዳደር ችግሮች ካሉም ደግሞ እነዛን መልካም አስተዳደር ችግሮች ማውጣት አለብን፣ መንቀፍ አለብን። ጥሩ ጥሩ ነገሩ ብቻ አንዘግብላችሁም። መጥፎ ነገርም ካለ ያን መጥፎ ነገር ሊታረም ስለሚገባ ያን መጥፎ ነገር ልንዘግብ ይገባል የሚለው ነገር እንደውም አሁን የመሰለ መጨረሻ ላይ እሱም አላግባባንም ይመስለኛልና፣ ነገር ግን በዛ አለመግባባቶች ውስጥ ተሸፋፍ ነው ምናልባት ሰውዬውን ምን ሲሉ እንዳደረጋቸው ባናውቅም ምናልባት ሀሳቦቻቸውን አሸንፈዋቸው ሊሆን ይችላል። ቀጥታ ወደ ቃለ መጠየቁ ነው የገባ ነው ና እኛ እንግዲህ በእርግጠኝነት በጣም ጥሩ ጥሩ ጋዜጠኞች ነበሩ ውስጥ የነበሩት ሌላ ቦታ ላይ ብንሆን አንጠይቃቸው የምንወጣቸው ጥያቄዎች አልነበሩም። ወይም ደግሞ አስተዳዳሪው ይከፋል፣ አስተዳዳሪው ደስ ላይ ለው ይችላል ብለን የማንጠይቀው ጥያቄ አልነበረም። ለመጀመሪያ ጊዜ እኔ በተለይ ከረስፍሽን ከመቲም በጣም ትንሹ እኔ ነኝና በስራ ልምድን በእድሜም እኔ እንግዲህ ባሳለፍኳቸው ጥቂት ጊዜያቶች በሕይወቴ ጥያቄዎች ኑረውኝ ጥያቄዎቹ መጠየቅ ፈልጌ ምናልባት ካሉ ትላልቅ ከምንላቸው ባለስልጣናት ከጊዜ ጥበት ከምናምን ካልጠየቅን በስተቀር ለፍላጎት ማነስ ለመጀመሪያ ጊዜ ነው ጥያቄ ሳንጠይቅ የወጣንበት ቃለመጠይቅ። ምክንያቱም አስተዳዳሪው ፍላጎት አልነበራቸው እንጠይቃቸው ከፊታቸው ላይ እኛ ቁጭ ብለን መልሳቸውን ሳይሆን ፊታቸው ማንበብ የጀመርንበት ለመጀመሪያው ቃለመጠይቅ ነበር። በተለይ ኔታነቲን ማውራ ነበረ። ቤታቸው ሲለዋወጥ ቀጣዩን ነገር እየሰጋን እኔ እንግዲህ ቤት ብለን እኛ ዜናቸው ለመስራ ወይስ ለሰውየው ስሜት የሚጨረቅና በዛም ሁኔታ ውስጥ ነው እንግዲህ ይህንን ነገር ለመስራት የሞክ እንኳን ያን ያህል እንዳይጨናነቁና ያለ ፍላጎታቸው ብዙ ነገሮችን እንዳናስወራቸው ብለን ትልቁን የሚባለውን ተከታታይ ጥያቄዎች ከጥያቄው በላይ ሊመለሱ የሚገባቸውን ቀጣይ ጥያቄዎችን እንኳን ዘለንላቸው የወጣ ነው። ተገቢ ባይሆንም ማንም የደገፈን አብሮን የነበረ መንግስታዊም ሆነ ለእኛ ከለላ የሚሰጥ አካል ስላልነበረ ለህይወታችን ሰርተን መጠየቅ የሚገቡን ጥያቄዎች እንኳን አልጠየቅናቸውም። ያላቸውም በዛ ሁኔታ ውስጥ አለሳልሰን እሳቸውን እያወረድን ብቅ እያደረግን ስሜታቸውን እየተቆጣጠርን ነው እንግዲህ ኢንተርቪው የጨረስ ነው ማለት ነው። በሰላም ጨርሰን በቃ በሰላም እንድንሄድ ማስታወሻም እንዲሆነን ብለን ፎቶ ተነስተናል። እንደውም የጋራ ፎቶ ተነስተናል። ከዛም በኋላም ሁሉም ሊሰሩባቸው የሚፈልጉ ሌሎች አጀንዳዎች ነበሩ። ለምሳሌ እነሚቶስ በመሰረተ ልማት ዙሪያ መንገድ ላይ ያነሷቸው ችግሮች ነበሩና አስተዳዳሪውን እዚህ ችግሮች ላይ የህብረተሰቡ ስሜት መስማት እፈልጋለሁ እና አንድ አራት ሰው ያዘጋጅልኝ፣ ያለ ይብያቸው፣ ችግር የለም አዘጋጅልሃለሁ የሚል መልካም ንግግር ነበር የተናገሩት። ነው ችግሩ የተከሰተው ይህ ወጣቱ መሪ ይመስለኛል፣ ምናልባት እዛ ውጭ በደንብ ያስተባባሩ ስሜጣር ችግር ያስፈልጋል አያስፈልግም ለማለት ሳይሆን፣ ወደዛ ከመሄዳችሁ በፊት ክልሉን አሳውቃችሁ ነበረ። በዚህ መጀመሪያ ኮሚኒኬሽን ተደውጓል። አሁን እኛ ሁለት የቅሬታ ያቀረቡልን መልካም ችግር አለ ያሉትን ባለሀብቶች፣ እንዲሁም ሰዎች በዛ ሰራተኞችም፣ ነዋሪዎችም ከጠየቅን በኋላ ምንድን ያደረግ ነው ሁለተኛውን ምላሽ ነው ከመንግስት አካል የሚመለከተው ለኮሚኒኬሽን ለአቶ ኡመድ ተደውሎ ስለ አቶ ኡመር ተደግሎ እንደዚህ እንደዚህ አይነት ጉዳይ እየሰራ ና እዚ ላይ ምላሽ የሚሰጠን ሰው እንፈልጋለን። ስለዚህ ተባበሩ እንፈልጋለን። በተጨማሪም አርባ ሁለት ኪሎ ሜትር ነበር ያልኩት ከዚህ ከዋል ካለ አሁን ደግሞ ከምነገር ቦታ ከጋምቤላ ከዋና ከተማዋ ማለት ነው ከዛ ወደ ሀምሳ ስምንት ኪሎ ሜትር ሀምሳ ስምንት የሚጠጋ ነው። በዛም መኪና ያስፈልገናል የሚል ጥያቄ አቅርበን ነበረ ለኮሚኒኬሽን። ከዛም ምንድነው የተሰጠ ምላሽ ምላሽ የሚሰጠን ሰው እንደተዘጋጀ ነገር ግን መኪኖቹ ስምሪት ላይ እንደሆኑ ከተነገረን በኋላ የእነሱን አንድ ጋዜጠኛ መድበውንም መጥቶ ያለንበት ያረፍንበት ድረስ መጥቶ አግኝቶም ነበር። እሱም የነገረን እሳቸው ያሉትን ስምሪት ላይ መሆናቸውን መኪኖቹም ነገር ግን እዛ የተዘጋጀ ሰው እንዳለና ምላሽም እንደሚሰጠን ነበረ የገለጹልን። ከሁሉም የሰማችኋቸውን ብሶቶች አዝኩና ወደ አቦቦ ወረዳ አስተዳዳሪ ወደ አቶ ኡክሪ ኡመት መደወልኩ፣ አገኘኋቸው። አቶ ኡክሪ፣ ጋዜጠኞች በእርስዎ ወረዳ ውስጥ በባለሥልጣኖች ይሆና በአካባቢዎ ባሉ ሰዎች ማዋከብ፣ ድብደባና እስራት እንደተፈጸመባቸው እየተናገሩ ነው አልኳቸው። በእኛ ወረዳ እየተደበደቡ ጋዜጠኞች አልነበሩም። በእርግጥ የሆኑ ጋዜጠኞች መጠው ነበር የመጡበትን ስለ ልማት እና መልካም መስተዳደር የአቦቦ ገጽታ ቢሉ መለከት አየር ላይ ለመልቀቅ ብሎ ነበር የመጡ እኛ ጋር እንደደረሱ የመጡበት አላማ ሙሉ በሙሉ ስለ ልማቱ እና መልካም መስተዳደር ካለ መጠየቅ አድርጎ ከጨረስነ በኋላ አብሮ የመጡ ባለመኪናዎች በወቅቱ ጋዜጠኞች ወዴት መሄድ እንዳለባቸው እያወቁ በስተኞቹ እኛ ጋር ጥለው እነዚህ ሹፌሮቹ የጠፉበት ሁኔታ ነበረ። ለምንድን ነው እየጠፉ ብለን ስንጠይቃቸው ጋዜጠኞቹ የመጡበት፣ በእርግጥ ከዚህ በፊት አንድ ባለሀብት ነበር እኛ ጋ ባለሀብቱ የአካባቢ ደን ጨፍጭፎ፣ ሙሉ በሙሉ ጠቅጠቅ ያለ ደን አወድሞ፣ በወረራ ደረጃ ደኑ መጨፍጨፉን ከተረጋገጠ በኋላ የተሰጠው መሬት የኢንቨስትመንት መሬት ሆኖ ግን የተሰጠው ቦታ ትተው ወደ ደን ውስጥ ገብተው ከሰል የማክሰል ስራ የጀመረበት ሁኔታ ነበረ። ስንደርስበትም የከሰል ስራ ፍቃድ መስጠት የለበትም በሚል ፍቃድ ከሰጡ አካላት ጋር በመነጋገር እነሱም የፍትሁ ድርጊት እንዲቆጠቡ እርምጃ ወስደን ባለሀብቱ ከጀመረበት ስራ እንዲቆም አድርገናል። አደረግነው በኋላ ባለሀብቱ ወደ ስራው ወደ መደበኛ ስራ እንዲገባ አድርገናል። ይህም ባለበት ሰዓት ባለሀብቱ እንደ ወረዳ ያገድነው የከሰል ማክሰል ስራ እንዲቆም ስናደርገው ባለሀብቱ ይህን ጉዳይ በክልል በወረዳ በዞን የሚያልክ ጉዳይ ሆኖ ያለ ከኛ ወረዳ ጠፍተው ስራም ራሱ የነበረው መደበኛ ስራው ሰው ወክሎ ስራው እየተሰራ ባለበት ሰዓት የከሰሉ ማክሰል ስራ ይቀጥላለው የሚነካ ሰው አጠፋለሁ በማለት የትም ቦታ እየሄደበት ሁኔታ ነበር። እዛ ስራ ላይ የነበሩ ሰራተኞች በሙሉ የዛተባቸው ማንም ሰው ነ እርሻ ከነቃ የነከሰል ከነቃ እርምጃ ይወስድበታል በማለት በእጁ ሁለት የጦር መሳሪያ በመያዝ እና እዛ በመንቀሳቀስ ህገወጥ የጦር መሳሪያ በመሆኑ የጦር መሳሪያው ሰው ላይ ማንሳት የለበትም፣ ጠላት ላይ ነው ማንሳት ያለብት ብለን እዛ ላይ የነበረው አካሄዳችን ወደ ህግ አግባብ ሄደው እንዲከራከር ነበር የፈለገ። ከዛ በተነሳ ወደ አዲስ አበባ የግል ሚዲያዎች ሰብስቦ በመጣበት ሰዓት የእሱ ጉዳይና የጋዜጠኞች ምንም የሚያገናኘው ነገር የለም። በእርግጥ እነሱ የመጡበት የነበረው አካሄድ ግልጽ በሆነ መልኩ ለአየር ላይ ለመልቀቅ ብሎ ሲመጡ ይህ የመጡበትን አላማ ደብቀው አይ እኛ ምን ማጣ ስለ ልማቱን አማካ መሳደር ብለው እኛ ጋር በሚደርሱበት ሰዓት ነው የሚለው ነገር እዛ ሄደን ግልሰቡ እየተበደለ ስለነበረ በዚህ ወረራ እየተበደለ ስለነበረ የግልሰቡ ጉዳይ አይተን አየር ላይ ለመልቀቅ ብለው ይጠይቁናል። በእርግጥ ግለሰቡ መጀመሪያ የተናገረው ማንም ሰው ከረገጠ አጠፋለሁ በሚል ስለነበረ እነዚህ እንግዶች ናቸው፣ ወደዛ ሄዱ። ይህኑ ጉዳይ ሊደርስባቸው ይችላል በማለት የሴኪሪቲ አመራሮች ባሉበት እዛ ማለፍ አትችልም። ስለዚህ የሚያስፈልገው መረጃ ካለ አንዱ እዚህ ጋር አለ፣ ማየት ትችላላችሁ። ሙሉ በሙሉ ከሁለት ተቋማት በላይ በከሰል የሞላ ስለነበረ ስለ ከሰሉ እነዚህ መረጃ መውሰድ ትችላላችሁ ብለን ከተነጋገርነው በኋላ እዛ መሄድ አለብን ሲሉ አጋጣሚ አብሮ የነበሩ ከእሱ ጋር ይዞ የነበራቸው ሹፌሮች መኪናዎቹ ተሰውሮ ከተማ አካባቢ አንዱ ከተማ ተደብቆ፣ አንዱ ወደ ጫካ የሄደበት ሁኔታ ነበር። ከዛ ጋዜጠኞቹ እኛ ጋር ቸገሩ ብለን ለነሱ ደኒየት ብለን መኪና ጠይቀን ከሌላ አካል እስከ ጋምቤል እንዲሄዱ አድርገናል። ማንም ሳይነካቸው ሳይገፋቸው ምንም ነገር ሰላማዊ በሆነ መንገድ ከነሱ ጋር ተነጋግረን አይ የመጣችሁበት አላማ እዛ መድረስ ስለማትችሉ እና ቦታ ስለምርጥ ወደ ማታችሁበት ቦታ እንድትመለሱ የሚል ትብብር አድርጌ እኔ ራሴ ባለሁበት ትብብር አድርገን መኪና ሰጠናቸው በሰላም ወደ ገንቤላ እንዲመለሱና ወደ መጡበት አዲስ አበባ እንዲመለሱ አድርገናል። ሰላሙ መንገድ ማለት ነው። ልክ እዛ እንደደረሱ በሁለተኛ ቀን መደወል ጀመሩ። ለእኛም ደግሞ አዲስ ሆነብኝ። እኛ ወደዚህ ወደ እናንተ ስንመጣ እንደዚህ አደረጋችሁን፣ እንደዚህ ደብድባችሁናል፣ እንደዚህ አርጋችሁናል። እኔ ራሴ እንደዚህ ተደውሎ ሲሰደበኝ ምንድ ነው ይሄ ነገር ብዬ እንደገና ለእኔ አዲስ ሆነ ጉዳዩ። ምንድ ነው ይሄ ነገር? የሚያሳድብ ነገር አይደለም። የመጣችሁበትን ጉዳይ በአሁኑ ሰዓት ልክ እንዳሁኑ አሁን እኔ ፍቃደኝነቴ ነው የእኔ ቃል መስጠት የምችለው እንጂ ያለ ፍቃድ ማንም ሰው በማስገደድ ካለመጠየቅ መጠየቅ አድርጋለሁ ብሎ የሚሆንበት ሰዓት አይደለም። ሌላ ነገር ደግሞ አሁን ያለንበት ሁኔታ፣ በአሁኑ ሰዓት ሰው ምርት በተረጋገጠበት ሰዓት ማንም ሰው ግለሰብ የሚነካበት አጋጣሚ አይኖርም። ምክንያቱም የመጡበት ዓላማ ይህን ነገር አየር ላይ እናውላለን ብሎ ሲጠየቁ ህጋዊ በሆነ መንገድ ሲጠየቁ፣ እኛም ደግሞ መልሳችን ህጋዊ በሆነ መንገድ መመለስ እንችላለን። አሁንም እነሱ ቀርቶ ሌላ ከተለያየ አካባቢ የሚመጣ ይህን ነገር ለመጠየቅ እኛ ጋር ብደርሱም ሙሉ በሙሉ የፈለጉ ነገር ሰላሚ በሆነ መንገድ እድላቸው እንዴት ተቃውሞ የምናደርስበት የምናደርግበት ሁኔታ ይኖራል እና ከዚህ ጋር በተያያዘ ጋዜጠኞቹ ተደብድበን እንደዚህ ተደርገናል ብሎ በተለያዩ አካላት አየር ላይ የመልቀቅ ብዙ ነገሮች እያደረጉበት ሁኔታ ከኛ በጣም የማይጠበቅ ነገር ነው። ልክ እንደና አሁን አንድ ጠንካራ አስተዳዳሪ ሰው ማስደብደብ ቀርተው ሰው ራሱ ማሳሰብ የሚችልበት ሁኔታ አይኖርም። ምክንያቱም ጋዜጠኞች ነጻነታቸው ሙሉ በሙሉ በየአስካደ የተረጋገጠ እንደሆነ ስለሚያውቀ እነሱም እኔ ባለውበት ማንም ሰው የሚነካበት አጋጣሚ አይኖርም እና ይሄ ነገር ሙሉ በሙሉ ከእውነት የራቀ መሆኑ በተለያዩ አካላት ደውሎ የጠየቁኝ ሚዲያ አካላት ሙሉ ሙሉ የነበረው መረጃ በዚህ መልኩ የሰጣቸው ነው። እስከ ዛሬ ያለው ሙሉ በሙሉ እዚህ ጋር የተደረገውን ነገር ሰላም መሆኑ ማህበረሰቡ ሁሉም ባለበት የተደረገው ነገር ጥሩ አካባበል እንደነበረ እና ገናም ሰው የሚመሰገን ነገር መስሎን እነዛ ዛ ሄደው ግን ሰቡ ቀይረው ወደዚህ ማለታቸው እኔ ሲያሰቡ በጣም የሚገርምኝ ከጋዜጠኛ የሚጠበቅ ነገር እንዳለሆነ ሙሉ በሙሉ በጣም የሚያሳዝን ነገር መሆኑ እኔ አረጋግጫለሁ። እነዚህ ጋዜጠኞች የቀረጿቸው ድምፆች ያነሷቸው ስዕሎች ሁሉ እርሶ ቢሮ ውስጥ እያሉ እንዲሰረዙ ተደርጓል። በተለይ የወጣቶች ጉዳይ ተጠሪ የሆኑ ሰው የወረዳው የጸጥታ ኃላፊ ነኝ ያሉ ሰው በተገኙበት ቦታና እንደውም እነሱ ራሳቸው ሁኔታውን እያጋጋሉ በደል እንዳደረሱባቸው ነው የሚናገሩት ጋዜጠኞቹ። በእርግጥ እርሶን በግል በተመለከተ በተወሰነ ደረጃ ጥሩ አቀባበል እንዳደረጉላቸው ጥሩ ይናገሩ እንደነበረ ተናግረዋል። ነገር ግን ጥያቄዎቻቸውን እንዳልወደዱ እርሶ ማለት ነው እንዳልወደዱና ይቆጡም እንደነበረ በየጣልቃው ተናግረው ነበረ። ይህ ሁሉ እውነት አይደለም ነው የሚሉት። ወጣቱ ክፍል በአስተዳደሩ ጨርቅ ቤት አካባቢ የሆነ የሻይ ቤት ምናምን አለ። እዛ ሻይ የጠጡ የተጠቀሙ ነበር። አጋጣሚ ሆኖ ደግሞ የቁርስ ሰዓታችን መለሱ የገቡ ይህ ጸጥታ ላፊው ማንም ሰው አልነካም። ብዙ ሰው ተነስተው ለምንድን ነው ጋዜጠኞቹ በጉስ ሳይ ነው ወይ ብሎ ሰምተው ሲመጡ ይህ ጸጥታ ላፊ ተነሳና አይ እዛ መሄድ አትችሉምም ወደዛ መሄድ አትችሉም ና ጉስ ሳይ የሚለው ነገር እሱን ለራሱ የሚማታበት ጉዳይ ስለሚኖር እሱ ጋር ይነጋገራል። እነዚህ ሌሎች ሰዎች ናቸው፣ ጋዜጠኞች ናቸው። ነጻነታቸው የተረጋገጡላቸው ሰዎች ስለሆኑ ማንም አይነካቸውም። እንደውም እንደዚህ እነሱን ለመንካት አሰብ ያለው አንድም ወጣት አልነበረም። በወቅቱ ወጣቶቹ መረጃ ለመጠየቅ ብሉ ነው የመጡ እንጂ ጋዜጠኞቹ ለማስረበብ ሌላ ነገር ለማድረግ አይደለም። አሁንም ቢሆን ሌላ ጋዜጠኛ ቢመጣ አሁን ሚል የመሰለ አቀባበል እዛ ላይ ያለው ነገር ማንም ያነካቸው አሁን የሚባሉ ነገሮች በሙሉ አየር ላይ እንለቃለን። እንደዚህ የተባሉ ነገሮች በሙሉ ለእኔ መጀመሪያ እንዳልኩ ቅድም ለእኔ አዲስ የሆነ ነገር ነው። ምክንያቱም ልክ ከዚህ ሲሄዱ በሰላም እንዲሄዱ እና የሄዱበትን እኛ እዛ እንዳትገቡ ብለን ስንከላከላቸው እዛ የሆነ የተጠበቀ መረጃ ኖሮ አይደለም። ለእኛ ክርክር እኮ ህጋዊ በሆነ መንገድ ነው እኛ ግልሰቡን እየከሰስን የምንሄደው። ነገር ግን ሌላ አካባቢ ጉዳዩ ባላንስ ለማድረግ የሚመታቸው ካለ እነሱም እንደ ጠላት አድርገን መውሰድ አንችልም። እነሱ ግን ተመልሶ አዲስ አበባ በሚገቡበት ሰዓት እኛ እንደ ጠላት አድርገው ሽፍታናችው። ሌላ በቃ በአሁኑ ሰዓት በማንኛውም ሰው ልጅ ላይ የማይ ባል ነገር በቃ ሌላ ዘለፋ ስድብ ምናምን ሁሉ ሰንዝሮብኝ ቢሆንም እኔ አስተዳደር አካል ስለሆንኩ እንደፈለጉ መናገር የሚፈልጉ ነገር መናገር ይችላል። ምክንያቱም የፈለጉበት ነገር ይችላል ስላልተሳካላቸው ተናደው ይሄድ ሊሆን ይችላል እንጂ ማንም ደብድቦናል አሳስሮናል የመጡበት እኮ ሰኞ ቀን ነው። ከአዲስ አበባ የመጡ ጋምቤላ ያረፉ ይሁዳ ነው። ሰኞ ጠዋት እኛ ጋር መጡ። ልክ ከዚህ እንደሄዱ ሮብ ዕለት አዲስ አበባ ገብተናል ብለው ነው የደወሉልኝ። እዚህ ጋር ታስሮ አንድ ቀን አድሯል ውሏል የሚባለው ነገር ከእውነት የራቀ መሆኑ የትም አካባቢ የማይከሰት ነገር በመሆኑና ካስፈለገ ሌላ ካልመጠ መጠ እዚህ ማረጋገጥ የሚችልበት ሁኔታ አለ። ሌላ ከዚህ ጋር ልዩ የሚያደርገው እኛ ያለንበት የአካባቢ ማህበረሰብ ብቻ አይደለም፣ ከተል ያ አካባቢ የመጡ የኢትዮጵያ ዜጎች በሙሉ እዚህ የሚገኙበት ስለነበረ እና ቢሮ አካባቢው ደግሞ አበሻ ጠቅላላ የኦሮሞ ትግሬ፣ አማራ ሁሉም የኢትዮጵያ ብሔር ብሔረሰቦች እኛ ጋር አብሮ የምንሰራ ባለሙያ እና ሰራተኛ ስለሚኖር ይህን ነገር ስናደርገው እነዚህ ባለሙያዎች አይተው ከሆነ መጥቶ መጠየቅ ይችላሉ። እና በአጠቃላይ እኛ ጋር አንድም የተከሰተ ነገር እንደሌለንና አሁንም የእኛ ክርክር ከባላፍቶ ጋር እንደሆነና ከጋዜጠኞች ጋር ምንም ነገር እንደሌለን እኔም እዛ ደርሰው ቢሳደቡም ከእኛ ጋር ምንም ጉዳይ እንደሌላቸው ሙሉ በሙሉ የና ሀሳብ እየገለጽኩላቸው ነው የነበርኩና ምንም ችግር እንዳልተፈጠረ ነው ያ አካባቢ። አቶ ኡክሪ፣ እኔ ጋምቤላን አውቃታለሁኝ እኔ ራሴ የጋምቤላን ሕዝብ አውቃለሁኝ ከባለስልጣኖችም ጋር እንደ ጋዜጠኛ ከዚህ በፊት ብዙ ጊዜ ተነጋግሬ አውቃለሁኝ። እና በእውነቱ ይህ ሁኔታ ጋዜጠኞች ላይ ተፈጠረ ሲባል በጣም ነበር ያዘንኩት። ምክንያቱም አንደኛ ጋዜጠኛ ማለት ሕዝብ ማለት ነው። ሕዝብ የሚፈልገውን ነገር ነው የሚያቀርበው፣ ጥሩም ሆነ መጥፎም ሆነ የልማት ስራም ተካሄደ የጥፋት ስራም ተካሄደ ጋዜጠኛን ማክበር ማለት ህዝብን ማክበር ማለት ነው። የህዝብ አንደበት ነውና እና እርስዎ በቢሮ አካባቢ በግል በራስዎም ባይሆን እንደዚህ አይነቱ አስተሳሰብ በተለይ ደግሞ ከሙስና ጋር ከጥፋት ጋር ግንኙነት ያላቸው ሰዎች ካሉ ያ ሁኔታ ወደ ህዝብ ጆሮ እንዳይደርስ፣ ወደ ህዝብ አይን እንዳይደርስ፣ ወደ መንግስትና የተለያዩ አካላት እንዳይደርስ ሊያደርጉ የሚችሉ አይኖሩም? የእኔ ቢሮ የጸዳ ነው የሚል እምነት አለዎት? አዎ፣ ይሄ ጉዳይ አሁንም ቢሆን አሁንም የኛ ክርክር እየተደበቀ አይደለም። እንዳልኩ ከጋዜጠኛ ጋር ምንም ነገር እንደሌለን እኔ ሙሉ በሙሉ ማረጋገጥ ይችላለሁ። ግን የእኛ ክርክር አሁንም ቢሆን የወረራ አስተዳደር ክርክር ሳይሆን በህግ አግባብ ጉዳዩ እንድታይልን የሚመለከተው የጊዜ አካላት ጠይቀናል። ያ ከማን ጋር ነው? ደን ከጨፋጨፋ ጋር ነው። የደን አዋጅም መሰረት በማድረግ የአካባቢ ማህበረሰቡን በዚህ ደን ዙሪያ ላይ ለወደፊቱ የጣፋንታቸው ምን ይመስላል በሚል በእኛ ጊዜ ያለው የተጨፈጨፈው ያለው ደን ወደ ሌላ አቅጣጫ እንዳያስገባና የአየር ለውጥ ምናም ችግር እንዳይፈጠር ለወደፊቱ ያን ጉዳይ መሰረት ያደረገ ነው እንጂ እኛ ክርግር አሚን በሆን ጉጅ ሲሳይ ባለበት ባይደባበቅም መጥተው እዚህ ግልጽ በሆነ መልኩ የራሷ ሀሳብ ቢያቀርብና እኔ ያደረግኩ ይሄ ነው ብሎ የሚመለከተው ክፍል ሄዶ ቢከራከር። ምክንያቱም እዚህ ጋር የመጀመሪያ ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ፣ የዞኑ ነው። ከዛ አልፎም የክልሉ ጠቅላይ ፍርድ ቤት አለ ወይ ሰበር፣ ፌዴራል ጠቅላይ ፍርድ ቤት ቢሄድም ያለው ነገር ማሰማት ይችላል። ነገር ግን ወደዛ ሳይሄድ ወደ ሌላ ነገር ሄደው እኛን በማስፈራራት የጋዜጠኞች ወረዳ በማስፈራራት ቢንቀሳቀስም ምንም ችግር የለም በማለት እኛ በሕግ አግባብ ክርክራችን ይቀጥላል ያልነው ጋዜጠኞች ቢመጡ ማንም እንደማይነካቸው ቀደም ብለን የተዘጋጀንበት ና ከዚህ በፊትም ያልተፈጸመ አሁንም ያልተፈጸመ ና ወደፊት የማይፈጸም ነገር ሆኖ ስለምናውቀው በዛ ጠንቅቀን ስለምናውቀው ማንም እየተነካ ጋዜጠኛ እንደሌለ ሙሉ በሙሉ እኛ እያሰማን ስለነበረ ና በአካባቢ ያለው ማህበረሰብ በዚህ ጉዳይ ላይ ምንድን ነው የሚሰማቸው የሚለው ነገር ጋዜጠኛ ብንነካ እኮ እንኳን ሌላ ከአካባቢ መጣ የኔ አባት ራሱ የኔ እናት የኔ ወንድም ተነስቶብኝ ለምንድነው ጋዜጠኛ እንደዚህ የምታደርጉ ብሎ መከረከሩ የሚጀምረው ከአካባቢ ማህበረሰብ ነው። እነሱ ስላልተነኩ ግን እነሱም በሰላማዊ መንገድ ተቀብለን ስለሸኘን ናቸው። አንድም ሰው አሁን በአሁኑ ሰዓት ይሄ ጉዳይ ትላንት ራሱ እኮ በፌስቡክ በተለያዩ ሚዲያ አካላት ሲለቀቁ ማህበረሰቡ ያቡ ወረደ ግር ብሎ ነው። እንዴት ይሄ ነገር መቼ ተፈጸመ እያሉ ቢሮ ደረጃ የነበሩ ጥሩ የሚሆነው ቀኑ ሰኞ ነው። በቃ ሁሉም ሰራተኛ ባለበት ነው ቢሮ ባለበት ሰዓት ነው ይሄ ነገር እንዴት ተፈጸመ? የነበረው ሁኔታ እንደዚህ አይደለም እያሉ ማህበረሰቡ በአሁኑ ሰዓት በዚህ ጉዳ ላይ የራሱ ሀሳብ እንዴት አድርገን ነው የኛ ሀሳብ ለሌላ አካል ማሰማት የምንችለው የሚለው ሚዲያ አካላት ሁሉ እኮ መጥተው እዚህ ቢጠየቁ ሙሉ በሙሉ የነበረው እውነታ ቁጭ ማለት ይችላሉ። አስተዳዳሪው አቶ ኡክሪ ኡመድ አቦቦ ወረዳ ውስጥ የተሰማሩና ነዋይ እያፈሰሱ የሚገኙ ባለሀብቶች ባነሷቸው ቅሬታዎች ላይም ተጨማሪ መልስ ሰጥተዋል። በከተማቸው እንዲያውም በራሳቸው ጽሕፈት ቤት ውስጥ በጋዜጠኞች ላይ ተፈጽሟል የተባለውን ወከባ ጉዳይ በቅርብ ይዘው እየተከታተሉ ካሉ አካላት መካከል የሰብአዊ መብቶች ጉባኤ ይገኝበታል። ተጠባባቂ ዳይሬክተሩን አቶ ቢንያም አባተን ትናንት በስልክ አገኘቻቸው ነበር። ትናንቱማ ሐሙስ ነው። የሚዲያ አካላት የተጫጩ ስምንት የበርተኛ ቡድን አባላት ጋምቤላ በስራ ሂደት ደረሰብን ያሉትን ማዋከብ ስራት፣ እንዲሁም አንደኛውም ድብደባ ተፈጽሞበታል፣ እሱን አቤቱት አቅርበውልን እሱን ለማጣራት ላይ ነው የሚገኘው። ሰመጉ ወደ ክልሉ ውስጥ ያደረጋችሁት እንቅስቃሴ አለ? ወደ ክልሉ ሙከራ አድርገናል ለማግኘት። በእርግጥ አንድ የምከውልናል የእሱ መይሉ ማድረጋ ወደን ባላቀና ነውም ኦፊሻል የሆነ ምላሽ እንዲሰጡንም ጠይቀናቸው ኦፊሻል የሆነ ምላሻቸውን የጠበቅም ነው ጋዜጠኞቹን አነጋግራችኋቸዋል በተናጠል እንግዲህ አሁን ረጃ የለኝ መርማሪዎቹ ነው ቃሎችን የተቀበሏቸው ከእነሱ ከተቀበሉት አንዳንድ ቃ የሰጡትን ቃሎችን ለማየት ሞክሬያለሁ በዛ ላይ አንስቷ ጋዜጠኛ አጸያፊ ስድብ እንደደረሰባት ማመልፈሳን ረጃ ያሳያል አንደኛውም ጋዜጠኛ ድብደባ እንደተፈጸመበትም ገልጿል። በአጠቃላይ ለአራት ሰዓታት ያህል በፖሊስ ጣቢያ ውስጥ አግተዋቸው እንዳቆዩ ና እዛው ደረስ የተባለውን እንትን ጥፋቶች የመዘገቡባቸውን ሰነዶቻቸውንም እንደተቀሙ፣ እንዲሁም በድርድር ስለዚያ ጉዳይ ምንም አይነት ዘገባ እንዳያቀርቡ ቃል አስገብቷቸው እንደለቀቷቸው በተመጎ ያቀረቡት አቤቱታ ያሳያል። መቼ ያልቃል ይሄ ማጣራታችሁ አቶ ቢኒያም? አሁን እዛ ኮሚኒኬሽን ይታይተናል ማስታወረዳውን ጋር ኮንታክት እየፈጠረ ነው ስለዚህ ዛንቸ የመርስ እንደሰጥም ሰኞ ወይም ማክሰኞ ሁሉ ነገር እንጨፋለን ብለን እናስባለን። ጸጣ ቅላ ነው የሚኖር ስለሆነ መሪ ላሽ ላይ ሰጥም ይችላሉ። የተሳካና የተሳለጠ ግንኙነት ያለው ህብረተሰብ ለመፍጠር በነጻነትና በኃላፊነት ስሜት የሚንቀሳቀሱ መገናኛ ብዙሀንና ጋዜጠኞቻቸው ያለ ስጋት ያለ መሸማቀቅና ያለ ጥቃት መስራት ያለባቸው የመሆኑ ጉዳይ ጥፋትን ለመደበቅ ከሚታትሩ ወገኖች ውጪ አጠቃላይ ስምምነት ያለው ሐሳብ ነው። ማኅበራዊ ሕጸጾችንና በግላጭና በስውር በሕዝብ ላይ የሚፈጸሙ በደሎችን፣ ጥፋቶችንና ወንጀሎችን ለማጋለጥ የሕዝብ ዐይንና ጆሮ ሆነው የሚሠሩ በተለያዩ የሥልጣን እርከኖች ላይ ያሉ ባለሥልጣናትንም ሆነ በማኅበራዊው መስተጋብር ውስጥ መሪ ተዋንያን የሚባሉ አካላትን በማያቋርጥ ተጠያቂነት ለሚይዙና ግልጽነትን ለማስፈን ለሚታትሩ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ተገቢ ጥበቃ እንዲደረግ ዓለም አቀፍ የሰብአዊ መብቶች ቃፊሮችና የጋዜጠኞች ደህንነት ተሟጋቾች የዕለት ተዕለት ጉትጎታ ነው። ወደ ፌዴራሉ ጠቅላይ አቃቤ ሕግ ወደ አቶ ብርሃኑ ጸጋዬ ደውዬ አነጋግሬያቸዋለሁ። ጉዳዩን በቅርብ ተመልክተው ሐሳባቸውን ሊያካፍሉኝ ለተነገ በስተያ ሰኞ ቀጠረው ይዘናል። ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል፣ የጋዜጠኞች ደህንነት ተሟጋቹ ሲፒጄ፣ እንዲሁም የኢትዮጵያ የሰብአዊ መብት ኮሚሽን ሌሎችም የመንግሥት አካላትና ጋዜጠኞች ራሳቸውም አሁን ካለው የኢትዮጵያ ሁኔታና የመገናኛ ብዙሃኑ ይዞታ ጋር እያዛመዱ የሚሉትን እንዲሁም የአቦቦን ኢንቨስተሮች ዝርዝር አቤቱታዎችና የወረዳውን አስተዳደር የሚመለከታቸውን የክልልና የፌዴራል መስሪያ ቤቶች ተጠሪዎችም ምላሾች ይዤ በቀጣይ ዝግጅት አገኛችኋለሁ። ጤና